የባህል መድረክ ሰላም፣ እንዴት ዋላችሁ? መላው የጎተራ ጤና ስፖርት አባላት እንዲሁም የዚህ ግሩፕ አባል፣ ያው ዛሬ በተወሰነ መልኩ ለመንቀሳቀስ መክረናል። በቀጣይ እንግዲህ ሐሙስ ያው ትሬኒንግ አለን። ስለዚህ ሐሙስ አድርገን የምንሰራው ቲሸርት ነጭ ይሆናል። እግዚአብሔር የዛ ቀን ያደርሰንና የፊታችን ቅዳሜ የምንሰራው መብራት ይል ሊሆናት በጠዋት ተነስተን በደንብ ስፖርት ሰርተን የምንመለስበት ቀን እና ከወዲ ፕሮግራማችን እንድታስተካክሉ ነው። በአዲስ አበባ ጎተራ መብራት ኃይል ኮንዶሚኒየም ነዋሪዎች ለጤንነትና ለብሩህ አእምሮ፣ መጀመሪያ ስፖርት ብለው ለመስራት ወስነው ዛሬ ጠዋት ዱብ ዱብ ለማለት ሲነሱ ከአንድ አንድ ቀን ቀደም ብሎ አሰልጣኛቸው ሄኖክ ብርሃኑ በቴሌግራም ያስተላለፈላቸው መልእክት ነው። ጤና ይስጥልኛ አድማጮች እንደምንሰነበታችሁ፣ የኮረና ተህዋሲ በመዲናችን አዲስ አበባ በከፍተኛ መሰራጨቱ ከተነገረና ሁሉ ነገር ከተዘጋጋ ወዲህ ይላል አሰልጣኙ ሄኖክ ብርሃኑ የጎተራ መብራት ኃይል ኮንዶሚኒየም ና ጎፋ ኮንዶሚኒየም ነዋሪዎች ሕፃን ወጣት ጎልማሳው ሁሉ ስፖርት ለጤንነት ብለው በሳምንት ሶስት እና በሳምንት ሁለት ቀን ማለዳ ላይ ይገናኛሉ ሲል አሰልጣኝ ሄኖክ ነግሮናል። የማሰራው ጎተራ መብራት ኃይል እና ጎፋ ኮንዶሚኒየም ነው። የማሰራው ጎፋ መብራት ኃይል፣ አሁን ጎተራ ኮንዶሚኒየም። በሳምንት ሶስት ቀን አሰራለሁ ማክሰኞ ሐሙስ፣ ቅዳሜ። ፕሮግራሙ ወጥ ነው። ማክሰኞ ሐሙስ፣ ቅዳሜ፣ በሳምንት ሶስቴ ጠዋት አስራ ሁለት ሰዓት ነው። ስለዚህ በሳምንት ሶስቴ ስንሰራ ሶስት አይነት ቲሸርት በጣም በርካሽ፣ የተወሰነውን ያው ጓደኞች ስፖንሰር አድርገው የማቃቸው ልጆች ማለት ነው። እነሱም ራሳቸው ገዝተው በጣም በርካሽ ማለት ነው። ለሶስቱም ቀን የተለያየ ቲሸርት በማዘጋጀት እየሰራ ነው። እንገኘው ጎፋ መብራት አይልም እንደዚሁ ነው። ሶስት ቀን በሳምንት ሶስት ቀን አሰራለሁ። እዛ ደግሞ ሮብ ከሰዓት ከስራ በኋላ ሮብ፣ አርብ እና እሑድ ጠዋት ማለት ነው። ያው እኔ የማርፈው ሰኞ ቀን ብቻ ነው ማለት ነው። ከዛ ውጪ በሳምንት ስድስት ቀን እዚህ ሶስት ቀን፣ እዛ ሶስት ቀን እንዲ እያረኩ ሰራው ምገኘ የፌስቡክ መጠሪያዬ ሄኖክ ሄንሪ ነው። ያለን የኤሮቢክስ አሰልጣኙ ሄኖክ ብርሃኑ የታዳጊ ብሔራዊ የሜዳ ቴኒስ ቡድን ተጫዋች ነበረ። በምስራቅ አፍሪካ ሀገራት ኬንያ ላይ በተካሄደ ውድድር አሸናፊ ሆኖ ለኢትዮጵያ ሶስት የብር አንድ የወርቅ ሜዳሊያን አስገኝቷል። ከዚያም በሜዳ ቴኒስ ጨዋታ አሰልጣኝ እንደነበር የነገረን ሄኖክ በኮሮና ተዋሲ ምክንያት የሜዳ ቴኒሱ ሲዘጋ በክረምትም የሜዳ ቴኒስን ማጫወት ስለማይቻል ወደ ስፖርት እንቅስቃሴ አሰልጣኝነት ተዛወርኩ ይላል። ከዚያ በኋላ ነው በጎተራና በጎፋ ኮንዶሚኒየም የሚኖሩ በመቶዎች የሚቆጠሩ ዜጎችን የአካል ብቃት እንቅስቃሴን ማሰራት የጀመረው። ከኮሮና በፊት ግን በተለይ በአዲስ አበባ ታዋቂ የአካል ብቃት እንቅስቃሴ አስተማሪ እንደነበር ነግሮናል። ጅምናዚየም ውስጥ ያው በኤሮቢክስ አስተማሪነት እየሰራው ነበር የምገኘው ያው በአጋጣሚ ኮሮና መጣ። ይሄ ኮሮና ሲመጣ ደግሞ ያው ጅምናዜሞችም ተዘጉ፣ ማንም ከአካባቢ ብዙ አያርቅም፣ ስራውም ተዘጋ፣ ሁሉ ነገር። በዛ መሰረት ያው እኔ ባለኝ ሙያ ለምን ይህን ነገር አደርጋለሁ ብዬ መጀመሪያ አካባቢ አብዮት አካባቢ ስፖርቱን ማሰራት ጀመርኩኝ። ከዛ አብዮትም እንደዚሁ ሲከለከል መስቀል አደባባይ ማለት ነው፣ እዛ ሲከለከል ወደ ሄድተን አካባቢ ሄድና እዛም መስራት ጀመርም። ከዚያም ከጓደኞቼ ጋር እንደዚህ መሮች ጀመርን። ከተወሰነ ጊዜ በኋላ ደግሞ በቃ በሽታውን በጣም እየባሰ ሲመጣ እዚ የምኖርበት ጎተራ ኮንዶሚኒየሙ ወጥቼ በሳምንት ሶስት ቀን ለመስራት ሁለት ሶስት ጓደኞችን እዚ መስራት ሲጀምር ያው እዛ ግቢ ውስጥ ተማሪዎችም ትላልቆቹም ስራ የላቸውም ሁሉም ሰው ቤቱ ስለሚሆን ብዙ ሰዎች ስፖርት ሲሰሩ አየውኝ እና አንዳንድ ሰዎች የሚሰሩት ስፖርት ያው ከእድሜያቸው ጋር የማይሄድ ጉልበታቸው ላይ ወገባቸው ላይ ጫና የሚፈጥር የተከለከሉ ስፖርቶችን ሲሰሩ ሲሰሩ አየሁኝና ለአንዳንዶቹ ያንን ሊያስተካክሉ አደረኩኝ። እኔም ከጓደኞች ጋር ስሰራ መስራት ይቻላል እ ምናምን እያሉ አዎ ይቻላል ምናምን ብዬ በዛ መልኩ እየተሰራ ያው በፌስቡክም ሶሻል ሚዲያ ምናምን መለቀቅ ጀመረ። በዛ መልኩ እንግዲህ ያው ባለፉ የኮረናው ጊዜ ኦልሞስት ከሰባት መቶ ሰው በላይ አሰርቼ የአዲስ አበባ ስፖርት ኮሚሽን ኮሚሽነር አቶ ዮናስ አረጋይ የእውቅናና የዋን ሽልማት ሰጡኝ። በዚህም መሰረት እንግዲህ ያው ጎፋ መብራት ኃይል የጤና ስፖርት አባላለ እዛም ያው ያቋቋሙትም ደወሉልኝ። ሄኖክ እንደዚህ እንደዚህ ነው እኛ ጋም እንደዚህ ብትሰራልን ምን ይመስልሃል? መጥቼ ማሰራት ትችላለሁ ብዬ እዛም ማሰራት ጀመርኩኝ። እንግዲህ አሁን ጂምናዚየም ተከፍቷል። በተወሰነ መልኩ ያው ስፖርተኞችም ስፖርቱን እየሰሩ ነው። ጂሙም ተከፍቷል። እኔ ግን ያው እነዚህ ሰዎች ለማንም ጥያሌ ድንብዬ አሁንም ያው በዛው ኮንዶሚኒየም እያሰራ ይገኛል ም ሄኖክ እንደሚለው ኮሮና በሀገራችን ብሎም ባለማችን እጅግ ብዙ ሰዎችን ቢገድልም ቆሞ የነበረው ማህበረሰባዊ መስተጋብር ግን አንሰራርቷል እድር ማህበር መጠያየቅ ሁሉ ጀምረናል ቤተሰብ ሆነናል በጣም በጣም በጣም የሚገርምሽ ነገር አሁን ኮሮና እንግዲህ ያው በአለማችን ላይ ከተከሰተው አስከፊ ወረርሽን ነው ብዙ ወንድሞቻችን አባት እናት ብዙ በጣም የምንወዳቸውን በቃ በጣም ያልተገመቱ ሰዎች ስዶብናል። በሽታው በጣም አስከፊ ነው። በጣም መጥፎ ቁጣም የምትየው አይነት ነገር ነው በሽታው ከዚህ በሽታ ጎን ለጎን እንግዲህ በጣም ይሄ ነው የማትያቸው የቀሩ ነገሮች የነበሩ የኛ የነበሩ ባህላችን የቀሩ የነበሩ ነገሮች አሁን በዚህ በኮሮና በተቃራኒ ደግሞ እንደ አዲስ የሆነ ሰዓት ላይ ቆሞ የነበረው ኢትዮጵያዊነት በቃ ባህላችን እንዲቀጥል አድርጎታል ብዬ ነው የምለው። ይህም የምልሽ ምክንያት ምንድን ነው? ለምሳሌ አሁን ጎተራ ኮንዶሚኒየሙ ማሰራት ከጀመርኩ ጀምሮ ለምሳሌ አሁን አጠገብ ለአጠገብ በፊት የኮንዶሚኒየም ሁሉ ሰው ዘግቶ ነው አይተዋወቅም፣ ማን ምን እንደሆነ አይተዋወቅም። በዚህ በስፖርቱ ምክንያት እንግዲህ አሁን ኢቨን እድር ማህበር እስከ መመስረት ደርሰዋል። ጓደኛ ቡና ይጠራራሉ አንድ ላይ ነው። እኔ ጋር ያው ያለው እኔ ምልክት ማድረገው ሁል ጊዜ ፍቅር ያሸንፋል ኢትዮጵያዊነት ነው። በተቻለ መጠን አንድነትን ፈጥረው አሁን የሚገርምሽ፣ ከዛም አልፎ ተርፎ የተለያየ ጊዜ የተለያዩ ነገሮች እያደረግን ነው የምንገኘው እስቲ ለምሳሌ ንገረኝ ለምሳሌ ብነግሮች መጽሐፍት ቤት አለ አሁን ጎተራ ኮንዶሚኒየም ውስጥ መጽሐፍት ቤት አለ፣ ለተማሪዎች ለተለያዩ ሰዎች እያንዳንዱ አባል እዛ ስፖርቱን የሚሰራ አንዳንድ ሁለት ሁለት ሶስት ሶስት ከዛም በላይ መጽሐፍ አምጥቶ ያንን አበርክተናል። እንዲሁም ደግሞ ወንድም ካሊድ የሚባል ከጎዳና ላይ ሰብስቦ የሚያሳድጋቸው ልጆች በጣም ብዙ አሉ፣ ትላልቆቸው፣ ለእነሱም ደግሞ ፕሮግራም አድርገን ምግብ የማብላትና ልብስ የመስጠት ነገር አድርገናል። ከዛም ውጭ ደግሞ እኛ ማህበራዊ ግንኙነታችን ለማድረግ ወክ የአስር ኪሎ ሜትር የአስራ ሁለት ኪሎ ሜትር ወክ እንዲህ እያደረግን ግን በቃ ግንኙነታችን ተፈጥሮ ያቺ ትንሽ ጠፍቶ የነበረው ባህላችን ማንነታችን በተቻለ መጠን አሁን ያንን ለመፍጠር እያደረግን ያለ ነው። ጥሩ ነገር ነው። የሚገርምሽ አሁን ራሱ ተገናኝተን ስብሰባ አድርገን ዓመታዊ ባህላችንን ለማክበር ነሐሴ ሀያ ሁለት ማለት ነው በትልቁ ለማክበር የተለያዩ ዕቅዶችን አውጥተን ለተማሪዎች ገብተር የምንሰጥበትን፣ እስክርቢቶ አንዳንድ ነገር ባግ፣ መማሪያ ቦርሳ እና ስፖርትን ሲሰሩ የነበሩ በጣም ጎበዞች ታታሪዎች እነዚህ ኑሉ ለመሸለም አሁን ራሱ ገና ስብሰባ ተሰብስበን ከሁለቱም ወገን ላይ አድርገን አሁን ጨርሰን ስንወጣ የደወልሽልኝ። በአካል እንቅስቃሴ ቡድናችን ውስጥ በመቶ የሚቆጠሩ ሰዎች ይገኛሉ ያለችንና ወጣት ሄኖክ ብርሃኑ ስፖርት በሚያሰራበት ቡድን ውስጥ የምትገኘው ቲና አረብ እንደምትለው ከስፖርት እንቅስቃሴው ባሻገር ማህበራዊ መስተጋብሩ ጠንካራ ነው። ያው ሄኖክኛ እዚህ ከምንሰራው ስፖርት ባሻገር ሁላችንም በእድሜም ብዙ ነገር እንለያያለን፣ ግን ሁላችንም ተግባብተን ተስማምተን ተዋደን በቃ ቤተሰባዊ የሆነ ነገር ፈጥረን ሀዘንም ደስታም ሲኖር አንድ ላይ እየተጋራን የተለያዩ ማህበራዊ ሁኔታዎችን እያሳለፍን እንግዲህ አሁን አንድ ዓመት አንድ ዓመት አልፎናል እና በቅርቡ አንድ ዓመት ክብረ በዓላችንንም ተሰብሰብ ብለን እናከብራለን ብለን አስበናል እና በስፖርቱ ምክንያት ቤተሰባዊ የሆነ በጣም ደስ የሚል አንድነት ተፈጥሯል። ስንት ትሆናላችሁ? እንደው ያው እሱ ሁለት ቦታ ነው የሚያሰራው። ያው አሁን እኔ ጋር የደወልሽው የእኛ ቲም ጎተራ ኮንዶሚኒየም ውስጥ፣ ሌላ ቲም ደግሞ አለው ጎፋ ኮንዶሚኒየም፣ መብራት ኃይል ኮንዶሚኒየም የሚባል አካባቢ። የእነሱን ቁጥር ባላቅም፣ እኛ ግን አሁን እስካሁን ባለው ያው የሚቀርብ የሚመጣ ምናምን ይኖራል፣ ግን በቋሚነት እስከ መቶ የሚሆን ከዘጠና እስከ መቶ የሚሆን አባላት አሉ። ስፖርቱ ሳይከብድም እንደው በየጊዜው ቀነ ቀጠሮ ጠብቃችሁ ትገናኛላችሁ ወይንስ እንደው ትቀራላችሁ? አዎ፣ በእርግጥ መጀመሪያ ስንጀምረው ያው እስክንለምደው ትንሽ አድካሚ ነበር። ለውጥም በቶሎ ካላየሽበት ይሰለቻል ምናምን። ያው በቋሚነት ግዴታ መሰራት አለበት። እኛም ደግሞ ሄኖክ በጣም እንድንበረታ ያደርገናል። የሚጠቀምባቸው ሙዚቃዎችም ሀገርኛ ሙዚቃዎች ስለሆኑ እነዛም በጣም ያበረታታሉ፣ ሞራልሽ እንዲመጣ ያደርጋሉ። እና የተወሰነ እየሰለችሽም እያስጠላሽም እየቀረሽም እየመጣሽም እየሰራሽ የሆነ ሰዓት ላይ ተለምጆ ና በቃ ሱስ ይሆናል። በቃ መቅረት ራሱ የማይታሰብ የሚሆንበት ደረጃ ይደርሳል። እና ብዙ ሰውም ከኪሎ ከመቀነስ አንጻር ብቻ ሳይሆን በጣም ብዙ ለውጥ ይሄ ጓደኝነቱ፣ ቤተሰባዊነቱ ራሱ በጣም ትልቅ ነገር ነው እና ሁላችንም ለውጥ እያየንበት ነው። አይተንበታልም። እና በቃ አሁን ጭራሽ መቅረት የማይታሰብ ነገር ነው። ማንም አይቀርምም፣ መቅረትም አይፈልግም። በኮንዶሚኒየም መንደር የሚኖረው ሙሴ ሌላው የአካል ብቃት እንቅስቃሴ አሰልጣኝና የዚህ የስፖርት ማህበር አባል ነው። ሙሴ እንደነገረን በኮንዶሚኒየም መንደር የሚኖረው ህዝብ እጅግ ብዙ ነው። እኛ ግቢ መቶ ሰማንያ ብሎክ አለ። መቶ ሰማንያ ብሎክ ብሎክ አራት ፍሎር ያለው ማለት ነው። አጠቃላይ ደግሞ ስንደምረው አምስት ሺ አምስት መቶ አርባ አባወራ ነው የሚኖረው ማለት ነው። አባወራ በዛ እንኳን ሁለት ሁለት ሰው ብትመችው ከሀያ ሺህ በላይ ብቻ እኛ ግቢ ውስጥ የሚኖር ኮንዶሚኒየም ውስጥ ማለት ኮምፓውንድ ነው። ይኛ መዝናኛ ስፖርት ቦታ አለው የለውም። አንድ ነች ያለችው፣ አሁን የምንሰራባት ቦታ አለች አደለ እንደ ሶስት በአንድ ሜዳ ነች። እሷ ብቻ ነች ያለችው፣ እሷ ላይ ነው የምንሰራው። አሁን ግን እየጠየቅን ነው ለከተማው መረዳውም እንዴት ይህንን የስፖርት እንቅስቃሴ ማሰራት ጀምራችሁ አሁን እዛ ኮንዶሚኒየም ውስጥ ብዙ አይነት ችግሮች ነው ያልቻሉ ብዙ ልጆች አሁን መጫወቻ ቦታም ስለሌላቸው አሺሽ እየወሰዱ ምናምን ስለሆነ ያው ችግር አለ ማህበራዊ ደግሞ ነገሩ በጣም በቃ በፊት ህብረተሰቡ ከተለያዩ ቦታዎች የመጣ ነው ስለዚህ ያንን ደግሞ ኮንዶሚኒየም ሰው ሲገባ በቃ ግራ ገብቶታል ከዛ ከነበረበት ወጥቶ እዚህ አዲስ ነገር በቃ ሰው ሁሉ በሩን ዘግቶ ነው ይኖር የነበረው። አንዱ ከአንዱ አይተዋወቅም ነበረ። ስለዚህ ያንን ነገር ደግሞ እንዴት ነው ይሄንን ህብረተሰብ ልክ እንደ በፊቱ ቡናም መጠጣት፣ ጎረቤትን ሲታምም መጠየቅ ምናምን እንዴት አድርገን የምናመጣው ብለን ስናስብ ትልቁ ነገር ስፖርት መሆኑን አወቅና ያው እኛም ስፖርተኞች በስፖርት ውስጥ ስላለ እዛ ውስጥ አድርገን ነው እንግዲህ ትልቁን ድርሻ ሄኖክ ነው መጀመሪያ እዛ ጎተራ ሲጀምር በራሱ ግን ነበር የሚሰራ የነበረው ማለት ነው። የአካል ብቃት እንቅስቃሴ ባለሙያው ሄኖክ ብርሃኑ በመጨረሻ ጤናማ ዜጋን ለመፍጠር ስፖርት ቀዳሚ ስፍራ የሚሰጠው ነው ይላል። እያንዳንዱ ዜጋ በተለይ ወጣቱ ጥሩ ምሳሌ የሚሆን ነገር ትቶ ማለፍ እንዳለበትም ይናገራል። በሌላ በኩል በአዲስ አበባ ከተማ በኮንዶሚኒየም መኖሪያ መንደር የስፖርት ማዝወተሪያ ለሕፃናት መጫወቻ ቦታ ለመኖሩ ነዋሪውን ጎድተውታል ይላል። ስለሆነም ይላል ሄኖክ መንግስት ይህንን ታሳቢ ቢያደርግ ሲል ይጠይቃል። እውነቱን መኖር ያስፈልጋል። በተቻለ መጠን ያው ምድር ላይ ስንኖር ብዙ ፈታኝ ነገሮች ብዙ አስቸጋሪ ነገሮች ይመጣሉ። ግን እኛ ለታናናሾቻችን ለሚመጣው ትውልድ አትሊስት የራሳችንን የበኩላችንን አስተዋጽኦ አድርገን መሄድ አለብን ብዬ ነው ወደም ባይቀር ሁሉም ሰው መቼም ቋሚ የለም እና አትሊስት ኢትዮጵያ የምትባል ሀገር እግዚአብሔር አምላክ በቃ እንዴት አድርጎ ነ። ለኢትዮጵያ እንዲህ ነው ብዬ መናገር አልችልም። በቃ በጣም እኔ ኢትዮጵያዊ በመሆኔ በጣም ታድያለው፣ ኢትዮጵያዊ በመሆኔ ተማርቻለሁ። ስለዚህ እኛ ደግሞ የሚያምር ባህል አለን፣ ያንን ነገር መጠበቅ አለብን። ለምሳሌ ያው ሚዲያ ላይ በቃ ጥሩ ዜጋ፣ ጤናማ ዜጋ ለመፍጠር ይባላል። ጤናማ ዜጋ ለመፍጠር ግንባር ቀደም ብለች ከምታነሳቸው ሁለት ሶስት ነገሮች የስፖርት ማዘውተሪያ ነው። ህጻናቶች ተወልደው ካደጉ በኋላ አሁን ለምሳሌ ኮምፓውንድ ተሰርቷል። እዚህ ጎጠራ ኮንዶሚኒየሙ ኦልሞስት ወደ ሁለት ሺህ ምናምን አባወራ ይኖራል። እዚህ ግቢ ውስጥ ብዙ የተለያዩ ነገሮች አሉ። መጠጥም በይ፣ ጫትም በይ፣ ሌላም ሌላም ነገሮች የሚደረጉበት ግቢ ነው። ከዛ ባሻገር ለምሳሌ የስፖርት ማዕከል የለውም፣ የስፖርት ሜዳ የለውም። እኛ አሁን የሚመለከተውን ክፍል በተቻለ መጠን ጠይቀናል። ጤናማ ዜጋ በቃ ጥሩ ሰው እንፍጠር ካልሽ ሕፃናቶች እንዴት ብሎ ነው ይህን ነገር እያዩ ሊያድጉ የሚችሉት? በተቻለ መጠን የሚመለከተው አካል የስፖርት ማዘውተሪያ እንዲህ አይነት ኮምፓውንዶች በተለያየ ቦታ ተሰርተዋል፣ ታሳቢ ማድረግ አለባቸው። ብዙ ጊዜ የምግብ የተለያየ የተለያየ ነገሮች አሉ፣ ግን የስፖርት ማዕከል የለው። ብዙ ኮንዶሚኒየሞች የስፖርት ማዕከል ማዘውተሪያ ቦታ የላቸው። ጤናማ ዜጋ ለማግኘት ግንባር ቀደም ከሚባሉት የስፖርት ማዕከል ነው፣ ያ ያስፈልጋል። ይሄ ነገር በጣም ሊታሰብበት ይገባል። መንግስትም፣ የሚመለከተው አካል እንዲህ አይነት ኮምፓውንዶች ሲሰራ የስፖርት ማዘውተሪያ፣ መጽሐፍት ቤት ሌላም ሌላም የልጆች መጫወጫ እነዚህ እነዚህ ባልተዘጋጁበት መንገድ ላይ እንዴት አድርገች ነው ይህን ሁሉ ህብረተሰብ ጤናማ ዜጋ፣ ጤናማ ትውልድ ለመፍጠር በምን በምንድን ነው የምንፈጥረው? እኔ ጥያቄ በጣም ይፈጥርብኛል እና አሁንም ይህንን የሚሰማ የመንግስት አካል የሚመለከተው፣ ለእንደዚህ ቅድሚያ ለእንደዚህ አይነት ነገሮች፣ ጤናማ ለሆኑ ነገሮች ቅድሚያውን ሰጥቶ የሚዘጋጅበት ቦታ ይህን ነገር የሚሰሩበት ቦታ ተማሪዎችን፣ ልጆችን ሞጦ የሚጫወቱበት ቦታ አይተሽም ቢሆን ያው ኮንዶሚኒየም ላይ ልጆች በር ተዘግቶባቸው ተቆልፎባቸው ነው የሚሄዱት። ወጣ ሲሉ ሌላ ሌላ ነገር ነው የሚያዩት። አትሊስት እንደ መናፈሻም እነዚህ እነዚህ አይነት ነገሮች ቢታሰቡበት፣ ባለውም እዛው አካባቢው ነው እዛው አካባቢ ግቢ ውስጥም ባይሆን እዛ አካባቢ ወጣ ብለው ልጆች ሄደ የሚጫወቱበት የስፖርት ማዕከል ቢሰራ ነው የምልህ። አድማጮች ቃለ ምልልስ የሰጡንን በዶቼ ቬለ ስም እያመሰገንኩ የዛሬውን ዝግጅቴን አጠናቅቃለሁ። አዜብ ታደሰ ነኝ። ጤና ይስጥልኝ።